the big tabay yesu sema mina lo hati taba ሰላም ሰነበታችሁ፣ የተወደዳችሁ አድማጮቻችን። ይህ ከዓለም አቀፉ አድቬንቲስት ሬዲዮ የሚቀርብላችሁ የመዝሙር ምርጫ ክፍለ ጊዜ ነው። ዛሬም የተለያዩ የሚባርኩ መዝሙሮችን መራርጠን ይዘንላችሁ ቀርበናል። የመጀመሪያውን መዝሙር የሚያቀርቡልን የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን መዘምራን ናቸው። እነርሱም እንግዳ ነኝ እኔ በማለት ይዘምራሉ። ጳውሎስ በፊልጵስዩስ 3፡20 ላይ እኛ አገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒታችን እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን ይላል። አሜን። አገራችን በሰማይ ነው። እንግዳ ነኝ እኔ ባለመዝሙሩ ዳዊት በ119ኛው መዝሙሩ ቁጥር 115 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የሲኤምሲ መዘምራን ቃልህ ለእግሬ መብራት ነው እያሉ ይዘምራሉ። እስቲ ይህን መዝሙር አብረን እናዳምጠው። በሉቃስ ወንጌል ምዕራፍ 18 ቁጥር 35፣ ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር ይላል። ይህ እውር ሰው ኢየሱስ በዛ እንደሚያልፍ በሰማ ጊዜ ድምፁን ከፍ አድርጎ፣ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበረ። ኢየሱስም ቆሞ ወደ እርሱ እንዲያመጡት ታዘዘ። በቀረበም ጊዜ ምን ላደርግን ልትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ አለው። ኢየሱስም እይ እምነትህ አድኖሃል አለው። ይህ በኢያሪኮ መንገድ የሆነ ታሪክ ነው። የመልካሙን ሳምራዊ ታሪክ በኢያሪኮ መንገድ የተፈጸመ ነው። ዘኪዮስንም የተገናኘው እንዲሁ በኢያሪኮ ነው። የፍሉሃ ወንድ መዘምራን በኢያሪኮ መንገድ እያሉ ይዘምሩልናል። በኢያሪኮ መንገድ ሸክም ሲበዛ፣ ሀጢያ ሲከብድ ለኢየሱስ ጠው ተናዘዘ፣ በኢያሪኮ መንገድ። Barukh ha barik Jesus can take Jesus can take up, shek misses shekem, shekem, shek. as <speaking> in a siar, as in, <Hebrew> <speaking> in, <Hebrew> <speaking> in <Hebrew> Jesus keziane Jesus keziane ኦ ወንድሜ፣ ላንተ ወንድሜ ላንተ ግሩም መልእክታለ መልእክታለኝ ተስፋን ቢጠፋ ተስፋን ቢጠፋ ትዘምራለ ትዘምራለህ በኢየሱስ ትእዛዝ በኢየሱስ ትእዛዝ ኀጢአት ይወድቃል ኀጢአት ይወድቃል በያሪኮ መንገድ ጥሪውን ስማ። may I come a Jesus can take us. Jesus can take us. Shek misheke, shek misheke. Az enes yare, az enes yare. Segataynore, segataynore. Yes, Jesus kaziane, yes, Jesus kaziane. አዳኝ ኢየሱስ ነው በኢያሪኮ መንገድ በአጢያ ስትዝን ኦ ያጸናሃ በፍቅር ክንዱ Give a Givea, Givea, Givea, Givea, Givea, Givea, Givea, Jesus, come to God. Jesus, come to God. <laughs> shek, me si shek. Shek, <laughs> <laughs> me si <laughs> yare Az enes yarik. Az enes yarik. Segatay nolem. Segatay nolem. Jesus kez Jesus kez ማቴዎስ 11 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔም ማሳርፋችኋለሁ ይላል። ዞር አድርገው ከላይ ውሰደው ሸክሜን ከላይ እያሉ የሚዘምሩት ደግሞ የአዋሳ አድቬንቲስት መዘምራን ናቸው። የዛሬውን የመዝሙር ክፍለ ጊዜ በዚህ መዝሙር ወደ ፍጻሜ እናመጣለን። ለሚኖራቸው አስተያየትና ጥያቄ በፖስታ ሳጥን ቁጥራችን 145 አዲስ አበባ ወይም በስልክ ቁጥራችን 011551 1199 ደውላችሁ በውስጥ መስመር 142 ወይም 143 ብላችሁ ብታደርሱን በደስታ እናስተናግዳቸዋለን። በሚቀጥለው የመዝሙር ክፍለ ጊዜ ሌሎችን መዝሙሮች ይዘንላችሁ እስከምንገናኝ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን ያለን ዛሬ በዚህ ሁን መንገድ